ጋቢና ቪኦኤ፣ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ መስከረም 23 2011 ዓ.ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። በቀዳሚው ዘገባችን አገሪቱ አሁን ያለችበት ሽግግር ቀጣይነት እንዲኖረው ቀና ልብና አርቆ አስተዋይ አእምሮ እንደሚጠይቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ሀዋሳ ከተማ እየተካሄደ በሚገኘው 11ኛው የኢህአዴግ ድርጅታዊ ጉባኤ ላይ ነው። በሌላ ዘገባችን ደግሞ የአማራ ዴሞክራሲያዊ ፓርቲ ኤዴፓ በቅርቡ ከእስር የተፈቱትን በማዕከላዊ ኮሚቴ ውስጥ አካቷቸዋል። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህም አልገኝም ነበረ። ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። በአድርባይነት በፍራት የሞላ ነው እና አሁን ፍጹም ከዚህ የተለየ ነው። የአማራ ሕዝብ እንደ ሕዝብ የሚያቆም አጀንዳ ማንሳት ጀምሯል። ነው ጀነራል አሳምነው ጽጌና የሰማችኋቸው አጠቃላይ ዘገባ አለን። የቡራዩን ግድያ በመቃወም በአርባ ምንጭ ተካሄዶ የነበረው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህራዊ ለየባህላዊ የእርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ብሔረሰብ ባህላዊ መሪ ተናገሩ። ሁኔታችን ቆም የነበረ ኳ ኳ ሲል ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደ ፊት ርኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ እጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። የጋሞ ብሔረሰብ ባህላዊ መሪ ካኦ ደምሴ ጻራ ናቸው። ይዘናቸዋል። በተባበሩት መንግስታት ሰባ ሶስተኛው ጉባኤ ላይም ኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች የተካተተበት ዘገባም ይዘናል። ሌሎች ዘገባዎችም ይኖሩናል። ሰዓት ከበቃን ወደ እናንተ እናደርሳቸዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። መጠር ላሉት የምሽቱ ዜናዎች ተመልሼ መጥቻለሁ። በቤንሻንጉል ጉምዝ የተቀሰቀሰውን ግጭት ተከትሎ ከቤንሻንጉል ጉምዝ ክልል ተፈናቅለው በምዕራብና ምስራቅ ወለጋ የሚገኙ ሰዎች ቁጥር ዘጠና አንድ ሺ መድረሱን የብሔራዊ አደጋና ስጋት አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነትና ዳይሬክተር አቶ ደበበ ዘውዴ ለሀገር ውስጥ መገናኛ ብዙኃን ማምሻውን እንደተናገሩት በቅርቡ ወደ ምዕራብና ምስራቅ ወለጋ የተሰደዱት ተጎጆዎች ቁጥር 36 ሺህ እንደነበር በአካባቢው ባለው አለመረጋጋት ምክንያት ሌሎች 55 ሺህ ሰዎች ከቀያቸው በመፈናቀል በምዕራብ ወለጋ ጊዜያዊ መጠለያ ጣቢያ እንደሚገኙ ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ኤነርጂ ክፍሌ ሆሮን የታላቁ የኢትዮጵያ ህዳሴ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ ዜና አገልግሎት ዘግቧል። ብሩንዲ ውስጥ ሰብዓዊ መብት በፍጥነት እየተረገጠ ነው የሚል ስጋት በሚሰማበት በአሁኑ ወቅት የሀገሪቱ መንግስት መንግስታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረዴት ድርጅቶች እያወገዙ ይገኛሉ። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ አፍሪካ ለአንድ ሳምንት በሚጎበኝበት በአሁኑ ወቅት ዛሬ ጋና ውስጥ አፍሪካውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። አድማጮች ለሰዓቱ የያዝናቸው አጠር አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። ለምሽቱ የያዝናቸውን ዝግጅት ይዤ አብሬያችሁ ቆያለሁ። አስራ አንደኛው የኢህአዴግ ጉባኤ በሐዋሳ ከተማ እየተካሄደ ይገኛል። በዚህ ጉባኤ ላይ በመክፈቻ ስነ ስርአቱ ጠቅላይ ሚኒስትር አቢይ አህመድ ንግግር አድርጓል። ሌሎች ዝግጅቶችም እየተከናወኑ ይገኛሉ። በስፍራው የሚገኘው ዘጋቢያችን ሙክታር ጀማል ተከታዩን ዘገባ አጠናቅሮልናል። ሀገራዊ አንድነት ለሁለንትናዊ ብልጽግና በሚል መሪ ቃል በሐዋሳ ዛሬ የተከፈተው አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የሀገሪቱን የወደፊት ጉዞ ወሳኝ ውሳኔዎች ይሰጡበታል ተብሎ ይጠበቃል የጉባኤ አዘጋጁ ደህደን ሊቀመንበር የሆኑት ወይዘሮ ሙፍሪያት ካሚል ድርጅታቸው የህዝቦች ትስስር ለሁለንተናዊ ለውጥ በሚል መሪ ቃል ያካሄደውን ጉባኤ በድል ባጠናቀቀበት ማግስት የኢህአዴግ ጉባኤ መካሄዱን አስታውሰው ለጉባኤው ስኬት ያላቸውን ምኞትም ገልጸዋል ጥንካሬዎቻችንን አጎልብተን ለመቀጠል ጉድለቶቻችንን ሊያጋጥሙ የሚችሉ ተግዳሮቶችን ነቅሰን በማውጣትና ለቀጣይ አቅጣጫ በማስቀመጥ የጀመርነውን የህዳሴ ጉዞ ወደ አንድ የላቀ ምዕራፍ የሚያሸጋግሩ አቅጣጫዎችን የሚያስቀምጥ የተሳካና የሰመረ ጉባኤ እንደሚሆን እምነቴ የጸና ነው። የኢህአዴግ ሊቀመንበርና የኤፌዴሪ ጠቅላይ ሚኒስቴር ዶክተር አብይ አህመድ በበኩላቸው ኢህአዴግ እስከዛሬ ባደረገው ጉዞ ተሸንፎ እጁን የሰጠበት ጊዜ አንድም ወቅት የለም ብለው እንደ ሀገርም ሆነ እንደ ድርጅት የሚሰሩ ብዙ ነገሮች መኖራቸውን ተናግረዋል። በተለይ በጥሩ ስም የማያውቀንን የዓለም ክፍል ማንነታችንን ቀይርን ማሳየት አለብን ብለዋል። ዶክተር አብይ አህመድ እስከ ዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መሥራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል። በኢትዮጵያ ታሪክ ውስጥ ኢትዮጵያን የመሩ የተለያዩ መሪዎች አገሪቷን ለውድቀት የጣሉም ለትልቅ ልዕልና ያደረሱ መኖራቸውን ገልጸው የባለፈውን ታሪክ መቼም ቢሆን መሻር ስለማይቻል እኛ ለወደፊት ምን መስራት ይጠበቅብናል ሲሉም ጠይቀዋል። ቁም ነገሩ እኛ የዛሬዎቹ መሪዎችስ ይህችን ታሪካዊ ሀገር ልትሰምጥ ነው ከተባለችበት አዘግት ውስጥ አውጥተን የልጆቿ ኩራትና ክብር እናደርጋታለን ወይስ በሀያ አንደኛው ክፍለ ዘመን ውስጥ መሆናችንን ዘንግተን እርስ በርሳችን በርስትና ጉልት እየተፋጀን የልጆቻችን ማፈሪያና የዓለም መሳቂያ እናደርጋታለን? መሪነት ከወንበር መያዝ የዘለለ ሀሳብ ያለው መሆኑን የገለጹት ዶክተር አብይ አህመድ በተለይ የመልካም አስተዳደር ችግሮች፣ የትውልድ ቅብብሎሽ፣ የአስተዳደር ሂደትና ሌሎች ጉዳዮች ላይ ሰፊ ጉዳይ ዳሰዋል። በፖለቲካ መጠላለፍ በብሔርና እምነት መጠቃቃትን የመሳሰሉ ችግሮችን በተመለከተ ልንተው የሚገባ የአንዳችን ጥቃት የሌላችን ነው በማለትም ዶክተር አብይ ተናግረዋል። ሰው አንድ ጣቱ ቢታመም ሙሉ አካሉ ወደ ሐኪም ቤት ይሄዳል። አንድ አካሉ ታሞ ሌሎች ጤነኛ ሊሆኑ አይችሉም። ከመካከላችን ማንም እስከተጎዳ ድረስ ሁላችንም እንጎዳለን። አንዱ እስከተጠቃ ድረስ ሁላችንም እንጠቃለን። አንዱ እስከተፈናቀለ ድረስ ሁላችንም እንፈናቀላለን። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው። የፌዴራላዊ አስተዳደር መዋቅርን በተመለከተ እንደ ኢትዮጵያ ብሔረ ብዙ ለሆኑ ሀገራት መፍትሄ የሌለው አማራጭ መሆኑን ገልጸው፣ ነገር ግን የእያንዳንዱ ክልል አስተዳደራት በውስጣቸው ያሉ ብሔሮችን ሁሉንም በኃላፊነትም ማስተዳደር እንደሚኖርባቸው ተናግረዋል። የመልካም አስተዳደር ችግሮች ሙስናን በተመለከተ በተለይ ሕዝቡ ማግኘት ያለበትን አገልግሎት በገንዘብ መግዛት የለበትም። ይህ ውጣ ውረድ የመልካም አስተዳደር ችግር ብቻ ሳይሆን የመጥፎ አስተዳደር መስፈንም ነው ብለውታል። ዶክተር አብይ አህመድ የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የኪራይ ሰብሳቢነት በሚል ገራገር የዳቦ ስሞች ማንቆለጳጰሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን። በዚህ ጉባኤ መክፈቻ ላይ የውጭ ሀገር ፓርቲዎችን በመወከል ልዑካን ቡድኖች የተገኙ ሲሆን አስራ ስምንት ሀገር አቀፍ ፓርቲዎችን በመወከል ንግግር ያደረጉት አቶ ዋሲውን ተስፋዬ ከ27 ዓመት ኢህአዲግ ሀገሪቷን ሲቆጣጠር በህዝቡ ዘንድ የነበረ ከፍተኛ ደስታና ቆይቶ ለህዝቡ የተገባው ቃል መበላት በሀገሪቷ ውስጥ ትልቅ ችግር መፍጠሩን አስታውሰዋል። የህዝባዊ እንቢተኝነትና አምባገነናዊ ስርዓትን በቃኝ ማለት ህዝባዊ ትግል በአንድ በኩል ኢህአዲግ ራሱን አርሞ ከዚህ በኋላ ላለፉት 27 ዓመታት በመጣንበት መንገድ መሄድ አንችልም በማለት ከውስጥ የወጣ የለውጥ ኃይል በመፈጠሩ፣ በሌላ በኩል የህዝባችን ጨዋነትና አብሮ የመኖር የቆየ ባህላችን ታክሎበት ወደ አንጻራ የሰላም ባንሸጋገር ኖሮ ሀገራችን በምን አይነት አስቸጋሪና ለህልውና አስጊ በሆነ ሁኔታ ውስጥ ልትገባ ጫፍ ላይ ደርሳ እንደነበር የምናስታውሰው መራራ ሀቅ ነው። በአስረኛው ጉባኤ የኢያዲግ አጋር ድርጅቶችን ጉዳይ ወደ ሙሉ ተሳትፎ ለማሸጋገር የታሰበው እቅድና ጥናቱ እንዲቀርብ ተብሎ የነበረው በተለያዩ የሀገር አለመረጋጋት ጉዳይ አለመጠናቀቁንና ጥናቱ ተሳክቶ ባይፈጸምም ይህ ጉባኤ ተመካክሮ አቅጣጫ እንደሚሰጥበት ዶክተር አብይ አህመድ ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ። ሙክታር ጀማልን እናመሰግናለን ለሪፖርቱ። ወደ ተከታዩ ዘገባችን እናልፋለን። በአስራ አንደኛው የኢህአዴግ ድርጅታዊ ጉባኤ ላይ የተለየ ርዕዮተ ዓለም ለውጥ እንደማይደረግና የሕዝቡን እድገት የሚሰጥ ፕሮግራም ማሻሻያ እንደሚያደርግ የአማራ ዴሞክራሲያዊ ፓርቲ ሊቀመንበር አቶ ደመቀ መኮንን ገለጹ አቶ ደመቀ መኮንን ይህንን የተናገሩት ትላንት ወደ አዋሳ ከመሄዳቸው በፊት ነው። በተጨማሪም የአዲሱ የአማራ ዴሞክራሲያዊ ፓርቲ ከዚህ ቀደም ከእስር የተፈቱትን እነ ጀኔራል አሳምነው ጽጌንና አቶ መላኩ ፈንቴን በማዕከላዊ ኮሚቴ በአባልነት አካቷል። ከእነዚህ መካከል ጀኔራል አሳምነው ጽጌ በዚህ ሪፖርት ላይ አነጋግረናቸዋል። ማስቴር ምስጋናው ዘገባላት አቶ ደመቀ መኮንን ትላንት ወደ ሐዋሳ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ ሶስት ቀናት በሚቆየው በኢህአዴግ ጉባኤ ላይ በርዕዮተ ዓለም ላይ ያተኮረ አጀንዳ ጉባኤው እንደሌለው ጠቁመዋል። በመሰረቱ የአይዲዮሎጂ ክርክርና የአይዲዮሎጂ አጀንዳ በዚህ ውስጥ የሚታይ አይደለም። የምንገነባው ልማታዊ ዲሞክራሲያዊ ስርዓት አለ። አሁን የያዝነው የለውጥ መንገድ አሁን ለመድረኩ የሚመጥኑ አሰራሮቹን አካሄዶቹን መከተል ለዚህ የሚመጥኑ ፖሊሲዎች፣ ስትራቴጂዎችና የአፈጻጸም ስርዓቶችን ማየት፣ ለውጡን የሚመጥኑ አካሄዶችን ማጥበቅ ይገባል እንጂ አሁን የአይዲዮሎጂ ጉዳይ ብዙ አከራካሪና ያን ያህል ጭብጥ ሆነ የሚታይ አይደለም። ይህ በእንዲህ እንዳለ አዴፓ ጉባኤውን ትላንት እኩለ ቀን ላይ ሲያጠናቅቅ የፓርቲው ሊቀመንበርና ምክትል ሊቀመንበር በመምረጥ ነበር። በዚህ መሰረት የፓርቲው ሊቀመንበር አቶ ደመቀን፣ ምክትል ሊቀመንበር ደግሞ አቶ ገዱ እንዳርጋቸውን አድርጎ መርጧል። ጉባኤውን በንግግር የዘጉት የፓርቲው ሊቀመንበር አቶ ደመቀ መኮንን የአማራ ዲሞክራሲያዊ ፓርቲ አዴፓ በስም ብቻ አይደለም የተለወጠው ብዙ ጉድለቶችንና ድክመቶችን አንድ ባንድ ቆጥሮ በማውጣት ሕዝቡን የሚያረካ ስራ ለመስራት የመፍትሄ አቅጣጫዎችን በማስቀመጥ ጭምር እንጂ ከክልል ከመንደር፣ ከቀበሌ ይጀምራል። በዚህ አግባብ የተገነባ ስርዓት እንዲኖር ነው የሚፈለገው። አዴፓን በዚህ ደረጃ ጠንካራ እንቅስቃሴ ለማድረግ ነው በጉባኤው ምክክር አድርጎ አቅጣጫ አስቀምጦ ለተግባር እየተዘጋጀ ያለው። የማዕከላዊ ኮሚቴ አባላት ልክ እንደባለፈው በሶስት ወርና በስድስት ወር ተገናኝቶ በተወሰኑ አጀንዳዎች መክሮ የሚለያይ ሳይሆን ያለውን ችግር ለመፍታት የተግባር ሰው መሆን አለበት ያሉት ሊቀመንበሩ ለውጡን የሚመጥን የህግና አሰራር ስርዓቶችን እንደሚያሻሽል ጠቁመዋል። ይሉንታ፣ አድርባይነትና ጠባቂነት ከመቼውም በላይ ቦታ እንደማይኖራቸው አጽንዖት ሰጥተው ተናግረዋል። ድርጅት አገርን ለማዳ ህዝብ ለመጥቀም ስለሆነ ተልዕኮ፣ በዚህ ዙሪያ እንደ ኢህአዴግ በሚያስተሳስረን ኃላፊነት፣ እንደ አማራ ዲሞክራሲያዊ ፓርቲ በሚመለከተን አግባብ ለውጡን የሚመጥን ሪፎርም አካሄድ ነው። አዲስ ከተመረጡት የማዕከላዊ ኮሚቴ አባላት ውስጥ ብርጋዴር ጄኔራል አሳምነው ጽጌ ያለችኝን ትርፍ ዘመኔን ነጻ ለአወጣኝ ህዝብ እሰራለሁ ነው ያሉት። እኔ ቀደም ሲል እንዲህ አይነት ጉባኤዎች የመካፈል እድሉ ነበረኝ። ድሮ ከማውቀው ሂደት ፍጹም የተለየ ነው። አንደኛ መድረኮች ጠባብ ነበሩ። ትንሾች የሚሉትን ነገር ብዙዎች አዳምጠው ወስን የሚሄዱበት እድል ነበረ። ምኞታችን እና ፍላጎታችን እንደ አማራ በግልጽ የማንጸባረቅ ገደቦች ነበሩብን። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህም አልገኝም ነበረ። ቢካዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። በአድርባይነት የት በፍራት የሞላ ነው እና አሁን ፍጹም ከዚህ የተለየ ነው። የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል። ትርፍ እድሜ ነው የምኖረው። ካሁን በኋላ ህዝብ ነው ወደዚህ መድረክ ያወጣኝ። ህዝብ ነው ከሞቱና ከሆነ ዋሻ አውጥቶ እዚህ እንድገኝ ያደረገኝ። ስለዚህ ለዚህ ህዝብ ይበጃል ብዬ የማስበውን ሁሉ ሪጋለ የኮሚቴ ውሳኔ ተቀበለው አልተቀበለው በግሌ ማደርገውን ሁሉ እያደረግኩ እሄዳለሁ። በክብር የተሸኙት ነባር አመራር አቶ መኮንን የለውም ወሰን በበኩላቸው አዴፓ ፈታኝ ምዕራፍ ላይ እንደሚገኝ ጠቁመው ብቃቱን አዳብሮ መገኘት እንዳለበትም መክረዋል። በመጀመሪያ ደረጃ ህብረተሰቡ ፍላጎቱ ከፍ ብሏል። የመናገር የመሞገት እና የመጠየቅ ብቃቱና ተነሳሽነቱ አድጓል። ስለዚህ ማንኛውም የህብረተሰብ ክፍል የሚደራደር አይደለም። ጥያቄውን መልሰ ማለፍ ብቃት፣ ታማኝነት እና ቁርጠኝነት ይጠይቃል። ባአዴፓ ይህን እድሉን ተጠቅሞ ህዝቡ ሞብላይዝ አድርጎ ከቻለ ደግሞ ከሌሎችም ተፎካካሪ ፓርቲዎች ጋራ የጋራ ግንባር እየፈጠረ ምክንያቱም ተፎካካሪዎች ናቸው እንጂ የሚጠፋፉ አይደሉም። ጉባኤው ባለ ሰባት ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ለውጡን ለማስቀጠል የሚከፈለውን መስዋዕትነት ለመክፈልም ቆርጦ መነሳቱን አስፍሯል። ስድስት ቀናት በቆየው በዚህ ድርጅታዊ ጉባኤ ላይ በድምፅና ያለ ድምፅ የተሳተፉ ጉባኤተኞች፣ የተፎካካሪ ፓርቲ አመራሮች፣ የፖለቲካ ተንታኞች፣ አክቲቪስቶች፣ የቅድሞ ታጋዮች፣ ምሁራን፣ ታዋቂ ግለሰቦችና ሌሎች የህብረተሰብ ክፍሎች የተሳተፉበት እንደነበር ከጉባኤው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የቡራዩን ግድያ በመቃወም በአርባ ምንጭ ተካሂዶ የነበረው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህላዊ የእርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ብሔረሰብ ባህላዊ መሪና ፖለቲከኛ ተናግረዋል። የጋሞ ብሔረሰብ ባህላዊ መሪ ወይም ካኦና የቀድሞ የተቃዋሚ ፓርቲ አመራር ከሆኑት ደምሴ ጻራ ጋር እስክንድር ፍሬው ቃለ ምልልስ አድርጎ ነበረ። ተከታዩን ክፍል እንደሚከተለው አቀናብሮታል። ጋሞ ጎፋ በፊት ለፊት ገጽ በቀዳሚ ርዕስ ተርታ ከአባያና ጫሞ ማደሪያ ከምንጮቹ አገር አርባ ምንጭ የተደመጠው ተግባር የበርካቶችን ቀልብ እንደገዛ ቀጥሏል። የጋሞ ባህላዊ መሪዎች ካዎችና ማጋዎች የአገር ሽማግሌዎችም የዓመቱን በጎ ተግባር ፈጽመዋል። በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የሆነው ይህ ነው። የተንበረከኩ የአዛውንት ጉልበቶች ቁጣ በረዱ። ሳር ይዘው ከፍ ያሉ የአገር ሽማግሌዎች እጆች ሰላም አወረዱ። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገቷል። ሊፈጸም የነበረ ጥፋት በጋሞ ወግ፣ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7 2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ ሀዘናቸውን ለመግለጽ ተቃውሟቸውን ለማሰማት። የከተማዋን አስተዳደር እውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካኦዎች ማጋዎችና የአገር ሽማግሌዎች ከነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ አርባ ሁለት ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምስ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም ሰባት የሆነውን እንደዚህ ያስታውሳሉ። ወጣቶች ናቸው እንግዲህ ሲሄዱ እኛ ከኋላ እንከተላቸው ነበረ። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረ እና እሱም ሲያዩ ድንጋይ መወርወር ይጀምራሉ። እኔ ታች ቆሜ ነበረ። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎቹም ሽማግሌዎቹ እኔን አይተው መጥቶ ግማሹ ከነገር ይቆማል፣ ግማሹ ይንበረከካል። እና ይሄ እንግዲህ መጨረሻው ተማጽኖ ነው በባህላችን። እርስዎ ከአውኖት ከእሶ በታች ባለ የባህላዊ ማዕረግ ያሉ ናቸው ሌሎቹ የቆሙት። እስቲ ዝርዝራቸው ንገሩኝ። ሳሪ ዘን ተንበረከክን ቆመን ያሏቸው እኔ እንግዲህ በዛ ባህል መስረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ህጄ ቤቱን ከጀርባ አድርጌ በሩ ላይ ነው የቆምኩት። ሳር ይዤ እቆማለሁ። ዘበኞቹ ፈርቶ በይቱን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱን ላሊቀቁ ብዬ አስከፈት ቆምኩ። ከኔኩ እየሰራ ነበር በዛ ሰዓት፣ በዛ ሰዓት እየሰራ ነበረ ወይም ለመዝጋት ማሳብ ነበረው። እንግዲህ ሰልፉ ከመጣ በኋላ ስለዚህ ክፈቱ በሩን አልኩ። አትረበሹ፣ ቆሙ፣ ወታችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች የሚመለከታቸው ሁሉ ሽማግሌዎች ሁሉ ይህን በማድረግበት ጊዜ መጥተው ከእኔ ጋር የቆመው ይቆማል፣ ሳር ይዞ የሚንበረከከው ይንበረከካል። በዛ መሀል እኔ እንግዲህ አልንበረከክም፣ ለእኔ አይፈቀድም እና የኔ ስራ መሀሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጄ ላይ ያለውን ካዎ ምልክቱን ማሳየት ነው። የባህላዊ መሪነትን ምልክት ማሳየት ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው። አብዛኛው የከተማ ልጆች ናቸው። ይህም ባህል ጠልቀው ያማያውቁ ናቸው። ሆኖም የሚያውቁትም ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ። ግጭት እንዳይባባስ ማድረግ የተቻለው ማህበረሰቡ ለባህላዊ መሪዎችና የእርቅ ሂደት በሚሰጠው ከፍተኛ ቦታ ምክንያት መሆኑን ካኦ ደምስ የጻራ ለአሜሪካ ድምፅ አብራርተዋል። በባህሉ የኛ መግባት ማለት አንድ ፖለቲካ ወይም የአስተዳደር መሪዎች ነን፣ ሃይማኖታዊ መሪዎችም ነን ካዎዎች። ስለዚህ በሁለቱ ምክንያት ህዝቡ ትልቅ አክብሮት ይሰጣል እና ለምሳሌ አሁን ካዎ የንኩበት ቦታ ላይ እዚህ አይነት ጥል እና ከሌላ ካዎ ጋር እዚህ አይነት አገር ጋር ጥል ቢነሳ ረዥም ዱላ ይዘን እንገባለን። ሁለቱን ወገኖች የመምታት መብትም አለን። አልግደል ወይም መምታት ማለት እንደ መቅጣት ነው። እንደ መገሰጽ ነው። መገሰጽ ነው። አድሎሳቲስ ሁለቱንም በመምታት አቁሙ ኑ አዎ። እና መብት እስከዚህ ድረስ ነው። አክብሮታችን ቅድም እንዳልኩት በአንድ በኩል ፖለቲካል አመራሩን እንድንሰጥ በአስተዳዳሪ ኃላፊዎች እንደመሆነ ሁለተኛም ደግሞ የሃይማኖት መሪዎች ምነን መንፈሳዊ አስርቱ ቃላት ስድስቱ ትእዛዛት የሚባሉት የወንገል ቃል የመጽሐፍ ቅዱስ ቃል እዛ ላይ የተመሰረተ ይመስለኛል። ይህን ምለው ለምንድን ነው እንግዲህ ከፍተኛው ሰው መግደል መገዳደል ነው ያ መገዳደል ለሞተው አይደለም የሚታዘ ነው። ሰው ደም ማፍሰስ ደም ትልቅ ኃጢአት በመሆኑ በሁለቱ ወገኖች መካከል በጎሳዎቹ መካከል ቢሆን፣ ወይ ሁለቱ ግለሰቦች መካከል ቤተሰቦች መካከል ቢሆን አብሎ አይጠጡም አይበሉ። ስለዚህ በቀጥታ ያንን ስርዓት ፈጽሞ ድሮ እንደነበረው ነው የሚቀላቀሉት። ሌላ እርምጃ የሚወሰድበት ገዳዩ ላይ ሌላ እርምጃ አይወሰድ። እናም የጋሞ ባህላዊ መሪዎች ተግባር በአርአያነቱ እየተጠቀሰ ቀጥሏል። በኢትዮጵያ እያጋጠሙ ላሉ ግጭቶችም የሰላም መንገድ አሳይቷል። ለቃለምልልሶ የተባበሩኝን የቀድሞው ደቡብ ህብረት አመራር አባል እንደዚሁም የጋሞ ብሔረሰብ ባህላዊ መሪ ከኦደምስ ደምስ የጻራን በማመስገን ልሰናበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። አድማጮች ሙሉውን ውይይት በዌብሳይታችን ላይ ማግኘት ትችላላችሁ። ወደ ተከታዩ ዘገባችን እናልፋለን። የኤርትራ ህዝብ ማዕቀቦቹ እንዲነሱለት ብቻ ሳይሆን በማዕቀቦቹ ምክንያት ለደረሰበት ጉዳት ማካካሻ እንደሚጠይቅ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ መሐመድ አስታውቀዋል። የውጭ ጉዳይ ሚኒስትሩ በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባደረጉት ንግግር ላይ ከኢትዮጵያ ጋር የተደረሰው የሰላም ስምምነት ለአካባቢውም ተስፋን የዘራ መሆኑን ተናግረዋል። የጉባኤውን ሂደት ኒውዮርክ ሲከታተል የቆየው ሰለሞን አባተ ተከታዩን ዘገባ አጠናቅሯል። ታሪካዊ ሲሉ የኤርትራ የውጭ ጉዳይ ሚኒስትር የጠሩት የኢትዮጵያና የኤርትራ የሰላም ስምምነት ለሀያ ዓመታት የቆየውን የጦርነት ያልተቋረጠው ውጥረትና ግጭቶች የጨለማ ጊዜ የገፈፈው መሆኑን በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ መድረክ ላይ ተናግረዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ በ16 ዓመታት ዘገየ ያሉት የአሁኑ የኢትዮጵያና የሀገራቸው የታደሰ ግንኙነት ሀብቶቻቸውን በጋራ የማንቀሳቀስ እምቅ አቅሞቻቸውንና ኃይላቸውን እጅግ ለሚያስፈልጋቸው ልማታቸው እድል መክፈቱን ተናግረዋል። ኢቭን ኢፍ ቢሌትድ ባይ ኦልሞስት ስክስቲን ይርስ በሁለቱም ሀገሮች ውስጥ ተስፋና በመጪው ጊዜ ላይ መተማመንን እየፈጠረ ለአካባቢያዊ ሰላምና ጸጥታም ፍሬ እያስገኘ መሆኑንም አመልክተዋል። የኤርትራ የውጭ ጉዳይ ሚኒስትር ለዙሪያ ገብ ትብብር መሰረት የሚጥሉ አዳዲስ ማዕቀፎች ባለፉት ሁለት ወራት ውስጥ እየተነደፉ መሆናቸውን የጠቆሙት የኤርትራው የውጭ ጉዳይ ሚኒስትር ለአካባቢው ጭምር እየዘለቁ ያሉ ሁኔታዎችን መፍጠራቸውንም አመልክተዋል። ለአዲሱ ሂደት መሳካት የተረባረቡ ወገኖችን ሁሉም አመስግነዋል። አቶ ሳለህ ኦስማን መሐመድ የሚኒስትሩ የአስር ደቂቃ ንግግር አብዛኛውን ትኩረትና አጽንዖትም የሰጠው ሀገሪቱ ላይ ተጥለው ለቆዩት ማዕቀቦች ጉዳይ ነበር። በአውሮፓ የዘመን አቆጣጠር በ2009ና በ2011 ዓ ም ተጥለው ላለፉት ዘጠኝና ሰባት ዓመታት የቆዩትን ማዕቀቦች ግራ የሚያጋቡና አሳማኝ መሠረት የሌላቸው ሲሉ ነው የጠሯቸው። በኤርትራ ላይ የተፈጸሙት ጥፋቶች በአብዛኛው የዘመናችንን ዓለም አቀፍ ግንኙነቶች እየገዙ ያሉት የእብሪትና የጉልበተኛነት ግብግቦች መገለጫ ምልክቶች ናቸው። የሕግ የበላይነት ሲረገጥ እና ቦታው በኃይል አስተሳሰብ ሲተካ፣ ዓለም አቀፍ የኃይል ሚዛን ሲዛባ አይቀሬዎቹ ውጤቶች ለቁጥጥር የሚያስቸግሩ ቀውሶችና የሚጋጋሉ ጦርነቶች ናቸው። በአካባቢው እየነፈሰ ነው ባሉት የተስፋ አየር ምክንያት የጸጥታ ጥበቃ ምክር ቤቱ አባላት የሆኑ ብዙ ሀገሮች በኤርትራ ላይ የተጣሉት አጥፊ ማዕቀቦች ያለመዘግየት እንዲነሱ እየጠየቁ ቢሆንም ዲፕሎማሲያዊው ንግግር ግን ከዚያ ፍላጎት ጋር የሚጣጣም አለመሆኑን የውጭ ጉዳይ ሚኒስትር ኦስማን ሳልህ አመልክተዋል። ሕገ ወጦቹ ማዕቀቦች ባሉበት እንዲቀጥሉ የሚያደርጉ ሰበቦችና ቅድመ ሁኔታዎችን ሲደረድሩ የሚሰሙ ሀገሮች አሉ ብለዋል። ላለፉት ዘጠኝ ዓመታት አሉ አቶ ኦስማን ሳልህ ተጠቂና የጉዳቶቹ ተቀባይ የሆነው የኤርትራ ሕዝብ ዛሬ ምህረትን አይጠይቅም። ፍትሕ እስኪረጋገጥ የኤርትራ ሕዝብ እና መንግሥት ትግላቸውን ይቀጥላሉም ብለዋል ሚኒስትሩ ማዕቀቦቹ በኤርትራ ላይ ግዙፍ የምጣኔ ሀብት ጥፋት ከማድረሳቸውም በላይ በሀገሪቱ ገጽታና መልካም ዝና ላይም ይህ ነው ተብሎ ሊነገር የማይችል ጉዳት ማድረሱንም አቶ ኦስማን ሳልህ አመልክተው በመዋዕለ ነዋይ አቅሟ ላይ ጫና ማሳደሩንና በአካባቢና በብሔራዊ ደረጃም ያለ መረጋጋት እንዲኖር ማድረጉን በመጥቀስ ከሰዋል። የፍትሕ መጓደልን ሲፋለሙና ለጋራ ደህንነትና አካባቢያዊ መረጋጋት የሚያመች ሁኔታን ለመፍጠር ላለፉት ስድሳ ዓመታት ሲታገሉ የቆዩት ኤርትራውያን አሉ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ። አደጋን በመሸከምና በመቋቋም መገለጫቸው የተፈጸሙባቸውን በደሎች አሸንፈዋል። የኤርትራ ሕዝብ ምህረት አይጠይቅም ብለዋል። ሚኒስትር ኦስማን ዛት ቱ ሲክ ክሌመንሲ የኤርትራ ሕዝብ ምህረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማዕቀቦቹ ያለመዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ ዕድሎች ማካካሻዎች እንዲደረጉ ጭምር ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ የሰባ ሶስተኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቅዳሜ ተስያት ንግግራቸውን የቋጩት በዚሁ ጥሪ አዘል መልእክታቸው ነበር። ከእርሳቸው ቀደም ሲል በሐሙስ ምሽቱ የጠቅላላ ጉባኤው ስራ ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ሀገራቸው እንደምትጠይቅ አስታውቀው ነበር ኢት ኢዝ ኦንሊ አፕሮፕሬት ን ታይም ት ሰኪሪቲ ካውንስል ናው ሴሪስሊ ኮንስደርስ ውውት ዲላይ ሌፍትንግ ሳንክሽንስ ኢምፖድ ን ኤርትሪ። አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው። የጅቡቲ፣ የሶማሊያ፣ የሱዳንና የደቡብ ሱዳን መንግስታት በመንግስታቱ ድርጅት የዓለም መድረክ ላይ ያስተላለፏቸውን መልእክቶች በሌላ ዝግጅት ይዤ እመለሳለሁ። ሰለሞን፣ እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀራበረልን ሞክቢል ያቢሮ ነበር። የስርጭት መሐንዲሱም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። እናንተም ጥያቄዎቻችሁን አድርሱን። ሰላም ደና ደሩ።